የኦሮሞ አባገዳዎች ኅብረት በመንግሥትና በኦነግ መካከል የተፈጠረውን አለመግባባት ለመፍታት ከጥር 4 2011 ዓ ም ጀምሮ ኃላፊነት ወስዶ ሲንቀሳቀስ ከቆየ በኋላ ጥር 16 አምቦ ላይ ሁለቱን ወገኖች የሚያስማማ ዘጠኝ አንቀጾች አሉት ስምምነት ተደርጓል። ሰባ አንድ አባላት ያሉት የእርቀ ሰላም ኮሚቴ ከዚያ ቀድሞ የተዋቀረም ሲሆን ኮሚቴው እስካሁን ያከናወናቸውን ተግባራትና ከዛሬ ጀምሮ የሚሰሩ ስራዎችን በተመለከተ ትናንት መግለጫ ሰጥቷል። ከመግለጫው በኋላ ዲደብልዩ ያነጋገራቸው የኮሚቴው ጸሐፊ አቶ ጀዋር መሀመድ ይህንን ብለዋል። ያ የቴክኒክ ኮሚቴ ባለፉት ሀያ ቀናት በመንግስትም ከኦነግም አስፈላጊውን ቅድመ ሁኔታና ውይይት ከጨረሰ በኋላ የሁለቱን አካል በማምጣት ለስራ ዝግጁ መሆናቸውን ገልጸዋል። ኮሚቴውም ጦሩ ወደሚንቀሳቀስበት አካባቢ በመሄድ የማስገባት ስራ ይሰራል። ይህን ነው ዛሬ ያደረግነው። ጉዳዩን በባለቤትነት እየመራ ያለው የኦሮሞ አባገዳዎች ህብረትም የትናንቱ መግለጫ ላይ ሁለቱም ወገኖች ለሚመለከታቸው ሁሉ ግልጽ መልእክት ያስተላለፉበት ነው ብሏል። የኮሚቴው ሰብሳቢ አባገዳ በየነ ሰንበቶም የኦነግ ለራሱ ሰራዊት መግለጫ እንዲሰጥ፣ ሁለተኛ ደግሞ የመንግስት አካላት እነ የመጡት ዞሮ ዞሮ ወደ መንግስት ነው የሚቀላቀሉ፣ ወደ ህዝብ ነው የሚቀላቀሉ መንግስት ደግሞ መቀበሉንና ምንም ነገር በነኚህ ልጆች ላይ ጉዳት አለማድረስ፣ ያ ነው ከመንግስት አካላት የተሰጠው። እኛም ደግሞ የአባ ገዳዎች ህብረት ትልቅ ኃላፊነት ስላለን፣ ልጆቻችን ስለሆነ እነኚህ ልጆቻችን ተቀብለን ወደ ህብረተሰቡና ወደሚፈልጉት ቦታ እነሱ ነጻ ሆኖ የሚንቀሳቀሱበት ቦታ እንዲሆን ነው። እኛም የተቀበልነው በመግለጫው የክልሉ መንግስት እርቁን እንደሚፈልገውና ለዚህም አስፈላጊውን ድጋፍ ለማድረግ መዘጋጀቱን ኦነግም ሰራዊቱ የቴክኒክ ኮሚቴው ውሳኔን ተቀብሎ ወደ ካምፕ እንዲገባ ትዕዛዝ ማስተላለፉን ሰምተናል። በ12 ዞኖች ውስጥ ወደሚገኙ 22 ወረዳዎችም ከዛሬ ጀምሮ የኮሚቴው አባላት እንደሚሰማሩ አባገዳ በየነ ሰንበቶ ለዲደብሊው ተናግረዋል። በወለጋ አለ በዚህ በጉጂና በቦረና በዚህ በሰሜን ሸዋና በከረዩ አለ ወሎ ከሚሴ ያሉት ከአማራ ክልል ጋር እንነጋገራለን። እሱ ክልሉ ከኛ ውጪ ስለሆነ እዛ አካባቢ ያሉትን ከክልሉ መንግስታት ጋር ተነጋግረን እሱም እንሄድበታለን ማለት ነው። ከየካቲት 14 ጀምሮ ለሶስት ተከታታይ ቀናት ወደ ካምፕ ይገባሉ የተባሉት የኦነግ ሰራዊት አባላት ምንም አይነት ችግር ሳይገጥማቸው እንዲገቡ ከሚመለከታቸው ሁሉ ጋር መግባባት ላይ መደረሱንም አቶ ጀዋር ማህመድ አረጋግጠዋል። መከላከያን ያካተተ የክልሉ መንግስት ያካተተ ሰፊ ውይይት አካሄደን። በዚሁ ላይ ክልሉ መንግስትም ሙሉ ተሳትፎና ሙሉ ድጋፍ ለማድረግ የመከላከያ ሚኒስቴርም የመከላከያ ኃይሉም በዚህ ጉዳይ ላይ ሙሉ ድጋፍ እንደሚያደርግ ቃል በመግባታቸው የድርጅቱ ሊቀመንበርም ጦሩን ለአባ ገዳዎች እንማሳለፍ ብቻ ሳይሆን አብያ ጦሩም መሳሪያውን ለአባ ገዳዎቹ በማስረከብ ወደ የሚዘጋጅለት ቦታ እንዲሄድ ትዛዝ ሰጥተዋል። እንግዲህ ይህንን እናስፈጸማለን። ይህን በማስፈጸም ረገድ ከመንግስትም ከኦነግም ጋር በትብብር በቅርበት መንሰራው ጉዳይ ይሆናል። ይህን ያደረግ ነው። የኦነግ ሰራዊት አባላት ወደ ካምፕ ከገቡና ትጥቃቸውን ለአባ ገዳዎች ካስረከቡ በኋላ የጦር መሳሪያዎቹ መዳረሻቸው የት ነው? በሚል ዲ ደብልዩ ላነሳው ጥያቄ አባገዳ በየነ ይህንን መልሰዋል። ይህ መሳሪያ ወደ ውጭ አይሄድም ሮ ለህብረተሰቡ ነው የሚያገለግለው። መሳሪያው ወደ ኦሮሞ ህዝብ ነው የመለሰው እንጂ ወደ ካዝና የሚገባ አይደለም። ስለዚህ ይህ ላይ ነው የተስማማ ነው። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።